በምርጫው ምሽት ዶናልድ ትራምፕ ባደረጉት የድል ንግግር እንዲህ ብለዋል። ሀገራችንን የሚመለከቱትን ሁሉንም ነገሮች እናስተካክላለን። ዛሬ ይህንን ታሪክ የሰራ ነው፣ በምክንያት ነው፣ ምክንያቱም እርሱ ነው። ዋና ትኩረታቸው የስደተኞች ወይም የኢሚግሬሽን ጉዳይን ማስተካከል እንደሚሆን አሳውቀዋል። ድንበሮቻችንን መዝጋት አለብን። ሰዎች ወደ ሀገራችን እንዲመጡ እንፈቅዳለን። ተመልሰው እንዲመጡም እንፈልጋለን። ይምጡ፣ እንፈቅድላቸዋለን፣ ግን በህጋዊ መንገድ ነው መምጣት ያለባቸው። ተመራጩ ፕሬዝደንት በምርጫ ዘመቻቸው በየአመቱ በሚሊዮኖች የሚቆጠሩ ህጋዊ ፈቃድ የሌላቸው ፍልሰተኞችን ከሀገር አባረራለሁ በማለት ቃል መግባታቸው ድጋፍ አሰባስቦላቸዋል። የጉዳዩ አዋቂ ባለሙያዎች በበኩላቸው ፍልሰተኞቹን በገፍ የማባረር እርምጃ የብዙ ቢሊዮን ዶላር ወጪ፣ ግዙፍ የድርጅት መዋቅርና የስራው ኃላፊ ምደባ ወይም ውከላ የሚጠይቅ ነው። እንዴት እንደሚሆን ገና በዝርዝር የተቀመጠ ነገር የለም። ይሁን እንጂ ዶናልድ ትራምፕ የድንበር ቁጥጥር ዋና ባለሥልጣናቸው እንዲሆኑ የመረጧቸው ታም ሆማን ለሲቢኤስ ቴሌቪዥን 60 ሚኒትስ ፕሮግራም በሰጡት ቃለ መጠይቅ ሕጋዊ ፈቃድ የሌላቸውን ሰዎች በሚመለከት የማተኩረው በየሰፈሩ ሳይሆን በስራ ቦታዎች ነው ብለዋል። ሁለተኛው የትረምፕ አስተዳደር ትኩረት የዋጋ ግሽበቱን ማስተካከል እንደሚሆን ተመራጩ ምክትል ፕሬዚደንት ጄዲ ቫንስ ተናግረዋል። በአሜሪካ ታሪክ በፖለቲካው ከምንጊዜውም በላቀ መንገድ በድጋሚ አሸንፈን ተመልሰናል። ስለሆነም በዶናልድ ትራምፕ አስተዳደር ኢኮኖሚውንም እንደገና ከምንጊዜውም በላቀ መንገድ እንመራዋለን። ዶናልድ ትራምፕ ከውጪ በሚገቡ ዕቃዎች ላይ ቀረጥ በመጣል የማህበራዊ ዋስትና ወይም ሶሻል ሴኩሪቲ ክፍያ እና በአገልግሎት ኢንዱስትሪው የሚሰሩ ሰራተኞች ከተገልጋይ የሚያገኙት ጉርሻ ከገቢ ግብር ነፃ እንዲሆን በማድረግ ቅድሚያ ለአሜሪካ ፖሊሲዎችን እተገብራለሁ ሲሉ ቃል ገብተዋል። ሶስተኛው ቅድሚያ ትኩረታቸው የመንግስት መስሪያ ቤቶችን አሰራር ማስተካከል እንደሚሆንም አሳውቀዋል። አሜሪካ እስካሁን ያልታየ እጅግ ጠንካራ የሆነ ሥልጣን ሰጥታናለች። በዚህም ስልጣናቸው የቴስላና የስፔስ ኤክስ ኩባንያዎች ባለቤቱን ኤለን መስክንና በፕሬዚደንታዊ ምርጫው ተፎካክረዋቸው የነበሩትን ቪቬክ ራማስዋሚን የመንግስት ቢሮክራሲና ወጪን የሚከታተሉ የመንግስታዊ አሰራር ቅልጥፍና ሹማምንት አድርገው ሰይመዋቸዋል። የዩናይትድ ስቴትስ የህግ መወሰኛው ምክር ቤትና የተወካዮች ምክር ቤቱን ሪፐብሊካኖች በበላይነት የሚቆጣጠሩ በመሆኑ ተመራጩ ፕሬዚደንት ለውጭ ጉዳይ ሚኒስትርነት፣ ለአገር ደህንነት ሚኒስትርነት፣ ለአካባቢ ጥበቃ መስሪያ ቤት አስተዳዳሪነት፣ እንዲሁም በተባበሩት መንግስታት ድርጅትና በእስራኤል አምባሳደር እንዲሆኑ የመረጧቸውን እና በቀጣይም የሚያጯቸውን ባለስልጣናት ሹመት ያለ እክል ለማጸደቅ ዋስትና ይሰጣቸዋል። እስካሁን የሾሟቸው ጥቂቶቹ ሲሆኑ በጠቅላላው ለአራት ሺህ የመንግስት ስልጣን ቦታዎች የሚፈልጓቸውን ሰዎች ይሾማሉ። ተመራጩ ፕሬዚደንት እንደ አውሮፓውያን የዘመን አቆጣጠር በሚቀጥለው 2025 ዓ ም ጥር 20 ቀን ማለት ሰባ ከማይሞሉ ቀናት በኋላ ነው አስተዳደሩን የሚረከቡት። እናም ያኔ ሁለተኛው የስልጣን ዘመናቸው እንደምን ያለ እንደሚሆን የተሻለ ስዕል እናገኛለን። ነገር ግን የትራምፕ አስተዳደር ዘመን ከባይደን ዘመን እጅግ በጣም የተለየ እንደሚሆን ከወዲሁ በግልጽ የሚታወቅ ጉዳይ ነው።